መንግስት የኦነግ ሸኔ ታጣቂዎች በሚል በሚጠራቸውና ራሳቸውን የኦሮሞ ነጻነት ጦር እያሉ የሚጠሩት ታጣቂዎች በግዳጅ ላይ በነበሩ የኦሮሚያ ፖሊስ አባላት ላይ ተኩስ ከፍተው አስራ ሁለት ፖሊሶችን መግደላቸውን የምስራቅ ጉጂ ዞን የደህንነት ቢሮ ኃላፊ አቶ ወልዴ ዱጎ ለአሜሪካ ድምፅ ገለጹ። ታጣቂዎቹ በበኩላቸው ከ30 በላይን የገደል ነው ይላሉ። በምስራቅ ጉጂ በመንግስት ጸጥታ ኃይሎችና በሽምቅ ተዋጊዎቹ መካከል የሚደረገው የተኩስ ልውውጥ መቀጠሉንም ተናግረዋል። ገልሞ ዳዊት ዝርዝር ዘገባ። የምስራቅ ጉጂ ደህንነት ቢሮ ኃላፊ አቶ ወልደ ዱጎ በደቡብ ኦሮሚያ ጉጂ ዞን በኦነግ ስም የሚንቀሳቀሱ የሽምቅ ተዋጊዎች በኦሮሚያ ፖሊስ አባላት ላይ ባደረሱት ጥቃት 12 የኦሮሚያ ፖሊስ አባላትን መግደላቸውን ለአሜሪካ ድምፅ አረጋግጠዋል። poolisii humna addaa oromiyaa irratti bukaasu banamee jira. Bukaasu kun yeroo banamu uummata keessa magaalaa bilbul jedhamu keessatti bukaasu kun baname. በኦሮሚያ ልዩ ፖሊስ ኃይሎች ላይ ጥቃት ደርሷል። ይህንን ጥቃት ነዋሪዎችን ተገን በማድረግ በቡልቡል ከተማ ያደረሱት ደግሞ የሸኔ ሸማቂዎች ናቸው። ለህዝብ የደህንነት አገልግሎት ለመስጠት በወጡ ልጆች ላይ ድንገት ጥቃት ከፍተው አስራ ሁለት የኦሮሚያ ፖሊስ ኃይል ህይወት አጥፍተዋል። ይሄ የጠላትነት ስራ ነው። ይህን ስራቸውን ከዚህ በፊትም እንዲሁ ሲሰሩ ነበር። አሁንም ትንኮሳቸውን ቀጥለዋል። የምስራቅ ጉጂ ዞን ደህንነት ቢሮ ኃላፊው አቶ ወልዴ ግድያው ከሳምንት በፊት የተፈጸመ መሆኑን ጠቁመው አሁንም በተለይ ብዙኑ ቆላማ ወረዳዎች ውስጥ ሸማቂዎቹ በመንግስት ጸጥታ አስከባሪዎችና ነዋሪዎች ግድያን ጨምሮ በርካታ ወንጀሎች በመፈጸም ላይ ናቸው ብለዋል። ጥቃቱን የሚፈጽሙትም በሽምቅ በመሆኑ አስራ ሁለቱም ፖሊሶች የገደሉት ሰዎች በቁጥጥር ስር አለመዋላቸውን ተናግረዋል። የምስራቅ ጉጂ ዞን ምክትል አስተዳደር አቶ ማልቸ ድቃም በዞኑ ቆላማ አካባቢዎች ያለው የሰላም ሁኔታ አስቸጋሪ መሆኑን አረጋግጠዋል። በተለይ በጉሜ የሌለው ሊበን፣ ጎሮዶላ፣ ሰባቦሩና ሻኪሶ በመንግስት ጸጥታ አስከባሪዎችና በሸማቂዎች መካከል በየቀኑ የተኩሱ ልውውጥ እንደሚደረግ ተናግረዋል። በመንግስት የጸጥታ ኃይሎች በኩል እንዲሁም በሸማቂዎች ወገን በተኩሱ ልውውጡ ምክንያት የሞቱ አሉ። ከዚህም በተጨማሪ ከሸማቂዎች እጅ ሰጥተው በመንግስት ስልጠና እየወሰዱ ያሉ አሉ። በተጨማሪም ለእነዚህ ሸማቂዎች መረጃ በማቀበል ያገዙና ተያያዥ ወንጀሎች ላይ ሲሳተፉ የተያዙ ሌሎች በቁጥጥር ስር የዋሉም አሉ። አቶ ማልቻ ያይዘው በነኚህ አምስት የምስራቅ ጉጂ ወረዳዎች በመከላከያ ኃይልና በኦሮሚያ ልዩ ኃይል አባላት ጸጥታን ለማስከበር እርምጃዎች እየተወሰዱ መሆኑን ተናግረዋል። አቶ አቁምሳጉቱ በጉጂ አካባቢ በኦሮሞ ነጻነት ሰራዊ ስም የሚንቀሳቀሱ ታጣቂዎች ምክትል አዛዥ መሆናቸውን ገልጸው በምስራቅ ጉጂ ዞን ቁጥሩ የበዛ ሰው መግደላቸውን ያረጋግጣሉ።

አምስት ማርከን በእጃችን አሉ። 18 ክላሽና ጎርኖቭን ማስጥለናል። በተለያዩ የዞኑ አካባቢዎች በመንግስት የጸጥታ ኃይሎች ላይ እርምጃ እየወሰድን ነን። አቶ አቁምሳ በራሳቸው በሸማቂዎች ወገን የደረሰውን ጉዳት በተመለከተ ከመግለጽ ተቆጥበዋል። በመንግስት የጸጥታ ኃይሎችና በኦነግ ሠራዊ ስም በሚንቀሳቀሱ የሽምቅ ተዋጊዎች መካከል በሚደረግ ውጊያ ምክንያት የአካባቢው ነዋሪዎች ችግር ላይ መውደቃቸውን ይናገራሉ። በተለይ በጎሮዶላ እና ሊበን ወረዳ ነዋሪዎች ሰዎች ከታጣቂዎች ጋር ግንኙነት አላችሁ በሚል እና በጥርጣሬ እየታዩ እንደሚታሰሩ ይናገራሉ። ከታሰሩም በኋላ በአግባቡ ፍርድ ቤት እንደማይቀርቡ ይገልጻሉ። በሊበን ወረዳ ነገሌ ከተማ በንግድ ሙያ የሚተዳደሩ ወይዘሮ ጡሜ ደንበላይ የተባሉ የ60 ዓመት አዛውንት ለሽምቅ ታዋጊዎቹ ድጋፍ በመስጠት ተጠርጥረው መታሰራቸውን ልጃቸው ይናገራል። ከታሰረች አሁን ሰላሳ አምስት ቀን ሆኗታል። ማንም የጠየቃት የለም። አሁንም እስር ቤት ናት። በነገሌ አራት እስር ቤት ነው ያለው። የዞን ፖሊስ መምሪያ የሊበን ወረዳ እስር ቤት አለ። ሌላ ደግሞ የኔጌሌ ከተማ ሁለት ቦታ ነው ያለው። እናቴ የድሮ የኒጌሌ ከተማ እስር ቤት ውስጥ ነው ታስራ ያለችው። ጨጓራዋን ትታመማለች። በዚህ ላይ አሁን ወቅቱ ዝናብ ነው። ፍራሽ እንኳን እናስገባለን ስንል አሁን እየተቸገረች ነች። ምንጣፍ ላይ ነው የምተኘው። ሌላ የጎሮዶላ ነዋሪ የመንግስት ሰራተኞችን ጨምሮ በርካቶች ከአካባቢያቸው እየታሰሩ መሆናቸውን አክለው ይናገራሉ። እኚው ነዋሪ የመንግስት የጸጥታ አስከባሪዎችም በአካባቢው ነዋሪዎች ላይ ግድያ ፈጽመዋል ብለዋል። ጉያት፣ ሰዲም፣ ዱርጃር፣ ስዋት፣ ጀልዴሳ፣ ቆኞ፣ ጀረመበማቴ፣ ሁጠኒ፣ ኦሊቲ። ለምሳሌ ከሶስት ቀናት በፊት ዋታ ጀልደሳ የሚባሉ የአስር ልጆች አባትን ቡልቡል ጉሜ እንደለው ውስጥ በጥይት ገለው ጉድጓድ ውስጥ ጥለዋቸው ነው የሄዱት። በኋላ ላይ ዘመዶቻቸው በስንት መከራ አፈላልገው ከጉድጓድ ውስጥ ሬሳቸው ወስደው ቀበሩ። ሌላ ደግሞ ቃልቸ ቁምቢ የሚባሉ የነጌሌ ከተማ ኬላ ጠባቂ ሚሊሻን የመንግስት ወታደሮች ኮንትሮባንድ ማሳለፍ ከለከለን በሚል ማታ አስገደሉት። አቶ አዲሱ ቡላላ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ህዝብ ግንኙነት ቢሮ ባልደረባ ናቸው። በደቡብ ኦሮሚያ በመንግስት የጸጥታ ኃይሎች እና በሸማቂ ተዋጊዎች መካከል የሚደረግ ተኩስ ልውውጥ በአካባቢው ነዋሪዎች ላይ እያመጣ ስላለው ጫና በጣም አሳሳቢ መሆኑን ተናግረዋል። m ከን ቃልቻf ኮንኮላታን kእሰaኒ ገሬ ኮንትሮባnድ ል እሰaሜ j n ን ቁልቁሌeሱነ ን ይንቀbኑ ኬላ ላይ የተገደለውን ብትወስድ እኛ ያጣራነው ነገር ባይኖርም የኮንትሮባንድ ቡድን ነው የገደለው። ነገር ግን ሰዎች በመገደል ላይ ናቸው። የተገደሉትን ሰዎች በአካባቢው ባለን አባሎቻችን በኩል የተገደሉበትን ሁኔታና ቦታ እየመዘገብን ነን። በጉጂ አካባቢ አሁን የሰውን ህይወት ማጥፋት በጣም ቀላል ሆኗል። ሰው ማሰር፣ መግደል፣ ቤት ማቃጠል፣ ይሄ ሁሉ የተለመደ ነገር ሆኗል። እኛም ያገኘነውን መረጃ እየመዘገብን ነን በጊዜው ይፋ እናደርጋለን አቶ አዲሱ በተለያዩ የኦሮሚያ ዞኖች የፓርቲያቸው አባላት ታስረው እንዳሉ ገልጸው ብዙዎቹን የፓርቲያቸው ኃላፊዎችን ጨምሮ ዘመዶቻቸውና ጠበቆቻቸውም ለመጎብኘት እንደተከለከሉ ተናግረዋል የምስራቅ ጉጂ ዞን ምክትል አስተዳዳሪ አቶ ማልቻ ድቃ መንግስት ከአግባብ ውጪ ያሰረ ሰው እንደሌለ ገልጸዋል በዞኑ የተገደሉት ሰላማዊ ሰዎችም የተገደሉት በታጣቂዎችና በህገ ወጥ ነጋዴዎች መሆኑን ይናገራሉ ከአልቻ ኩምቢ ሳንጀ ደግሞ የሚ ሚሊሻ ከሄናል ቃልጭ ቁምቤ የተባለው ግለሰብ በጣም የተከበረ የህዝብ ሚሊሻ ነው። መንግስት በዚህ ሰው መሞት በጣም ነው የሚያዝ ነው እንጂ እንዴት ይህን የህዝብ አገልጋይ ይገላል? ነገር ግን ያለው ጥርጣሬ የኮንትሮባንድ ነጋዴዎች ገለውታል የሚል ነው። ከእርሱ ግድያ ጋር በተያያዘ ተጠርጥረው በቁጥጥር የዋሉ ሰዎችም አሉ። እሱ ወደፊት የሚጣራ ይሆናል። ሌላ ዋ ተጀልዴሳ የተባሉ የጎሮ ዶላ የተከበሩ የአገር ሽማግሌ ግድያ ነው። እሳቸውንም መንግስት አይደለም የገደላቸው። የሚጠረጠረው ደግሞ ታጣቂዎች መንግስት እና የአካባቢውን ነዋሪዎች ለማጣላት ያደረጉት ነው የሚል ነው። ከግድያው ጋር ተያይዞ በቁጥጥር ስር የዋለ ሰው ባላውቅም፣ የፖሊስ ኃይሎች ግን ምርመራ በማድረግ ላይ ስለመሆናቸው መረጃ አለኝ። በዚህ አካባቢ የሚገኙ ሸማቂዎች ከመንግስት ጋር በሶስተኛ ወገን ለመነጋገር ያቀረቡት ጥያቄ ምላሽ እንዳላገኘ ይናገራሉ። መንግስት በበኩሉ ከዚህ ቀደም ታጣቂዎች በሰላም ወደ ሀገራቸው ገብተው መደበኛ ኑሮ እንዲጀምሩ ያደረገውን ጥሪ ባለመቀበላቸው ሕግ የማስከበር ስራን እንደሚሰራ አስታውቀዋል። የምስራቅ ጉጂ አስተዳደር ኃላፊዎችም በዚሁ የመንግስት አቅጣጫ መሰረት ስራችንን እንቀጥላለን ይላሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ